መኃልየ መኃልይ ዘሰሎሞን ምዕራፍ ስምንት አንተ የእናቴን ጡት እንደጠባ ጠባ እንደ ወንድሜ ምነው በሆንህ! በሜዳ ባገኘሁህ ጊዜ በሳምሁህ፣ ማንም ባልናቀኝም ነበር። መሪቼ ወደ እናቴ ቤት ባገባሁህ፣ በዚያም አንተ ባስተማርከኝ፣ እኔም ከመልካሙ ወይን ጠጅ ከሮማኔም ውሃ ባጠጣሁህ ነበር። ግራው ከራሴ በታች በሆነች ቀኙም ባቀፈችኝ ነበር። እናንተ የኢየሩሳሌም ቈነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንድታስነሱት እንድታነሳሱትም አምላችኋለሁ። በውድዋ ላይ ተደግፋ ከምድረ በዳ የምትወጣ ይህች ማን ናት? ከእንኮይ በታች አስነሳሁህ? በዚያ እናትህ ወለደችህ፣ በዚያም ወላጅ እናትህ አማጠችህ። እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ፤ ፍቅርን እንደ ሞት የበረታች ናትና ቅንዓትም እንደ ሲኦል የጨከነች ናትና፣ ፍንጣሪዋ እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው። ብዙ ውኃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል። እኛ ጡት የሌላት ታናሽ እህት አለችን። ስለ እርሷ በሚናገሩባት ቀን ለእህታችን ምን እናድርግላት? እርሷ ቅጥር ብትሆን የብር ግንብ በላይዋ እንሠራለን። ደጅም ብትሆን በዝግባ ሳንቃ እንከብባታለን። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። በዚያን ጊዜ በፊቱ ሰላምን እንደምታገኝ ሆንሁ። ለሰለሞን በብኤላሞን የወይን ቦታ ነበረው የወይኑን ቦታ ለጠባቂዎች አከራየው። ሰው ሁሉ ለፍሬው ሺህ ብር ያመጣለት ነበር። ለእኔ ያለኝ የወይን ቦታ በፊቴ ነው። ሰለሞን ሆይ ሺሁ ለአንተ ሁለት መቶውም ፍሬውን ለሚጠብቁ ይሆናል። በገነቱ የምትቀመጪ ሆይ ባልንጀሮች የአንቺን ቃል ያደምጣሉ፣ ቃልሽን አሰሚኝ። ውዴ ሆይ ፍጠን፣ በቅመም ተራራ ላይ የሚዳቋን ወይም የዋላን እምቦሳ ምሰል።